ላለፉት 36 ዓመታት ባለም አቀፍ ደረጃ በፋሽን ኢንዱስትሪ ውስጥ ስሙ የገነነው ቶሚ ሄል ፊገር የልብስ ብራንድ ልብሶች፣ ጫማዎችን፣ ጌጣጌጥና ሽቶዎችን ለገበያ በማቅረብ ይታወቃል። ይህ ተቋም እንደ ኤሮፓያን አቆጣጠር ከ2018 ዓ ም ጀምሮ ባለም አቀፍ ደረጃ በፋሽን ስራ ውስጥ ታዳጊ ለሆኑ ተስፋ ለሚጣልባቸው የፋሽን ምርቶች ልዩ ውድድር አዘጋጅቶ ሲያካሄድ ቆይቷል። ዘንድሮም ለሶስተኛ ጊዜ እያካሄደ ባለው ቶሚ ሄልፊገር ፋሽን ፍሮንቲር በተሰኘው ውድድር ላይ ኢትዮጵያዊቷ ዲዛይነር ማህሌት አፈወርቅ ማፊ ማፊ ዲዛይን ከምርጥ ለመጨረሻ ከቀረቡ ስድስት ሰዎች መካከል መገኘቷ ስላሳደረባት ስሜት እንዲህ ትገልጻለች። ለእኛ እንደ ተቋም እጅግ የሚያስደስት ነበረ። ኦፍኮርስ በጣም የሚያኮራ ዜና ነው። እኔ እንደ አንድ ግለሰብ ሀገሩን እንደሚወድ አንድ ኢትዮጵያዊ በጣም በጣም ደስተኛ ነበር። እኔ ደግሞ ማየው ከአንድ ድርጅት በላይ አይ ቲንክ እንደ ሀገርም የሚያኮራ ዜና ነው። ምክንያቱም ነው ለሀገራችን ጥሩ ገጽታ የሚያሳይ ዜና ነበረ ይመስለኛል። ደስተኛ ነበረን። ማፊ ማፊ ደግሞ ሙሉ ለሙሉ ኢትዮጵያ ውስጥ ያለ ከዲዛይን ጀምሮ ጥሬ እቃው እንዲሁም በኢትዮጵያዊ እጆች በባህላዊ መንገድ የተሸመነ ለውጭ ገበያ መብቃት የሚችሉ ዘመናዊ ልብሶችን የሚሰራ ድርጅት ነው እና የእኛ ለዚህ ትልቅ ውድድር ተመራጮች መሀል መግባት አስተሳሶ ነው የሚለው መሀሌት አፈወርቅ የውድድሩ ሂደት ከዓመት በላይ መፍጀቱን እና የተለያዩ ደረጃዎችን አልፈው አሁን ላሉበት መብቃታቸውን ትዘረዝራለች። ከዓመት በላይ ፈጅቷል። ውድድር ወደ አንድ ዓመት እንደዚህ አካባቢ ነው የውድድሩን አናውንስመንት ከሰማሁ ጀምሮ ማለት ነው እና ኢሜል የደረሰኝ በኋላ ቶሚ ሂልፊገር ፍሮንቲር ቻሌንጅ ማለት ያው ቶሚ ሂልፊገር አይ ቲንክ ሁላችን የምናውቀው ዓለም አቀፍ የፋሽን ድርጅት ነው እና በተለይ አሜሪካን አገር ሀገር ዋን ኦፍ ዘ ሊዲንግ ነው መሰለኝ። እና ሳየ ደስ ብሎኝ ነበረ። ምክንያቱም እንደ ፋሽን ብራንድ ስጀምርም ጀምሮ እንደ አንድ ፓሽነት ዲዛይነር ኢትዮጵያን የሚያስጠራ ዓለም አቀፍ ድርጅት ሊሆን ነበር። ምንኛቴ ማፊ ማፊ ና እስከ ዛሬ የመጣንበትን መንገድ አሁንም የምንሄደው መንገድ ያንን አላማ የያዘ ነውና ሳየው እንደ ትልቅ ኦፖርቹኒቲ በጣም ኤክሳይትድ ሆኜ ነበረ። በኋላ ግን ማስገባት ያለብን ዶክመንት የውድድሩ ደግሞ ዓለም አቀፍ ነበረ፣ ለአፍሪካ ሳይሆን ዓለም አቀፍ ፋሽን ድርጅቶችን ነበረ አፕሊኬሽኑ የሚቀበለው ና ዲቴሉን ሳየው ፍሬ ነገር ይቅርብኝ እንዲ ምክንያቱም ካለብን የስራ ጫና ጋር እንደገና ይህንን ደግሞ ማስገብ ይከብደናል ብዬ ትቼው ነበር። በኋላ ወደ አንድ አስራ አምስት ቀን እንደዚህ አካባቢ ሲቀረውን አፕላይ ያደረኩት የሚያስፈልገውን ዶክመንቶች አስገባሁኝና ከዛ ከአንድ ከሁለት ወር በኋላ ነው ቶፕ ቱ ሀንድረድ ውስጥ መግባታችን የሰማነው። ከቶፕ ቱ ሀንድረድ ውስጥ ደግሞ ከዛ እንደገና ሌላ ውድድር ነበረው። ሌላ አፕላይ የምናስገባቸው ዶክመንቶች ነበሩ። የተለያዩ ኢንተርቪዎች ነበሩ ከዛ ደግሞ አምሳ ውስጥ ገባን። እሱ እሱ ካለቀ በኋላ ነው እንግዲህ ደግሞ መጨረሻ ላይ ቶፕ ሲክስ ውስጥ መግባታችን የሰማ ነው ይዘዊ አፕላይ እያደረገው ከአራት መቶ ስልሳ ምናምን አፕሊኬሽን በላይ ነው የገባው። ለዚያም አይ ቲንክ ዱሪንግ ኮቪድ ሆኖ ነው እንጂ ከዛ በፊት የነበሩት በአመት ስምንት መቶ እንደዚህ እስከ አንድ ሺ ድረስ አፕሊኬሽን ነበራቸው። ና ከዛ ነው ማለት ነው ወደ ስድስት የገባው ነው። ውድድሩ አድካሚ ነበር፣ ግን ቶፕ ሲክስ ውስጥ ከገባን በኋላ ለቶፕ ሲክስ ለገባ ነው የሜንቶርሺፕ ፕሮግራም ነበራቸው ና አጠር ያለ ትሬኒንግ ነበረው ላይ የምንሳተፈው እና በጣም በጣም ኢንትሬስቲንግ ነበር። ቢያደክምም በተለይኛ ካለብን የስራ ጫና ቢከብድም ጥሩ አስተማሪ ነበረብት። ከዚህ በኋላ የሚቀጥለው ከቶፕ ሲክስ ውስጥ በኋላ የፋይናል ፒች አለን። ሁላችንም ፋይናል የምናቀርበው ዩኒክ ያደርገናል ድርጅታችን ዩኒክ የሚያደርገው ፖይንት ይሄ ነው በዚህ በዚህ ምክንያት ማሸነፍ አለብን። ውድድሩን ብናሸንፍ ደግሞ ምን ምን እናደርጋለን አይነት የሚሉትን ፖይንቶች አጠቃላይ ሁኔታ የሚያሳይ ፒች አዘጋጅተናል ኦልሬዲ። እሱን ነው እሱ ነው የምናቀርበው ማለት ነው ፋይናል ላይ። ከዛ ያው አሸናፊዎች አናውን ይደረጋሉ። ሁለት አሸናፊ እና ሶስተኛው ደግሞ የስት የኦዲየንስ የሚመርጠው ኢንተርናሽናል አይን ወደ አስራ አምስት ሺ ዩሮ የሚሸለመው ሰው ማለት ነው። ማፊ ማህሌት አፈወርቅ ለዚህ ውድድር ብቁ ያድርገውኛል ብላ የምታምኑባቸው ነገሮችንም ታስረዳለች። ማፊ ማፊ የምንሰራቸው ልብሶች ዓለም አቀፍ ጥራትንና ደረጃን ያማከለ ናቸው። ምርቶቻችን ደግሞ በምናዘጋጅበት ጊዜ ተሳታፊ የሆኑ ሰራተኞችን፣ ሸማኔዎቻችንን፣ ወይም እጃቸው ያረፈባቸውን ሰዎች ሁሉ በክብር በስነስርዓት የሚገባቸውን በመክፈል የተለያዩ ስልጣናዎችን በመስጠት ኢምፓወርመንት ላይም እንሰራለን። ደግሞ እጅግ የተመቻቸው የስራ ቦታ በማዘጋጀት እንዲሁም ደግሞ የምናመርታቸውን ምርቶች አካባቢያችን ላይ ጉዳት እንዳያደርሱ ደግሞ በጣም በጥንቃቄ ነው የምንሰራ። አንዳንድ ደግሞ ከምርት የተረፉ ነገሮች ሲኖሩ ሪሳይክል አድርጎ ወደ ሌላ ምርት በማውጣት የመሳሰሉትን በደንብ ሶሻል ና ኢንቫይሮንመንት ላይ በደንብ የተጠና ፖሊሲ ቀርጸን በሱ ነው የምንንቀሳቀሰው እና ይሄ ነው ብዬ የማስበው ያው ፕሮዳክታችን ዓለም አቀፍ ተወዳዳሪ መሆኑ እና ደግሞ ከሶሻል ና ኢንቫይሮንመንት ላይ የእስከዛሬ የሰራናቸውን ስራዎች ይመስለኛል። አይ ቲንክ አንድ ዓመት የሚፈጅበት የውድድሩ ምክንያት በእያንዳንዱ ፕሮሰስ ላይ የምንለውን ና የምናቀርበውን ዶክመንት እንደገና ሰራው ስራ በተግባር ይገልጻል የሚለውንም ፓርት ዲው ዲሊጀንስ ሲሰሩ ነበር። በእያንዳንዱ ስቴጅ ላይ ና ድርጅቱም እንደ ድርጅት እያደገ ነው። ለሰራተኛ ድል እየሰጠን ነው። ማህሌት በዚ ውድድር ላይ መሳተፏ እጅግ ብዙ እንዳመጣላት ገልጻ፣ በኢትዮጵያም በቀጣይ የፋሽን ኢንዱስትሪው እንዲበለጽግ ለዘርፉ ትኩረት ሊሰጣ እንደሚገባ በግለሰብ ደረጃ መዋለ ንዋያቸውን የሚያፈሱ ሰዎችን ልብ ሊሉት ይገባል ትላለች። ለመጨረሻ ዙር ካለፉት የፋሽን ድርጅቶች ውስጥ ስማችን ሲወጣ ወይም ዜናው አናውንስ ሲደረግ ቢዝነስ ኦ ፋሽን የአሁን ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበር እና ያንን ደግሞ ተከትሎ እኛ ራሳችን አይተንም ማናቀው በዌብሳይት ትራፊክ ነበር የገጠመን። በጣም ብዙ የእንኳን ደስ አላችሁ መልዕክት ደርሶ ነበረ ከተለያየ ቦታ አስበህ ከማናቃቸው ሎኬሽኖች፣ እና በጣም ጥሩ ሳምንት ነበረ ልበለው። ዜናው ከወጣ ጀምሮ የነበረው ኤክስፒሪያንስ ደስ ይላል። እንዳልኩሽ ነው ፋሽን ኢንዱስትሪዎች ሲታይና ሲወራ በጣም ቀላል ይመስላል። በቃ የሆነ ግለመርስ ህይወት ያለው ነው የሚመስለው ግን ዲዳውን በተለይ ለሚሰሩት ሰዎች እና ለምናመርተው ዲዛይን ለምናደርገው ይሁላ ማርኬት ለማድረግ ለሚለፋው ልፋት ግን እጅግ በጣም ከባድ፣ አስቸጋሪ፣ አድካሚ ሀይሊ ኮምፒተቲቭ የሆነ ስራ ነው ግን እንደዛም ሆኖ የሚያመጣው ሪዋርድ ደግሞ በጣም ሰፊ ነው ልክ እንደ ፊልም እንደ ሙዚቃ የፋሽን ኢንዱስትሪው አለም ላይ ያለው ኢንፍሉዌንስ ቱም ትልቅ ነው እና በዛ መንገድ ኢትዮጵያ ውስጥ መታየት አልጀመረም ግን ሁለት ዋና ወቹ ሀሳብ ይህን ነገር አንደኛ መረዳት ከዛ ኢንቨስትመንት ነው ፋሽን ኢንዱስትሪ ካየሽ ለምሳሌ ቶሚ ሂል ፊገር ወይም ሌላ አሜሪካን ውስጥ የሚታወቅ እንደ ማይክል ኮርስ አይነት ብራንድ ብንወስድ፣ ማለት ትልልቆቹን ትተን በጣም በሚሊዮን ዶላር ኢንቨስት የተደረገበት ድርጅት ነው እና ዲዛይነሩ ብቻ አሁን አይሰራም፣ ሼር እንጂ ማጆሪቲው ኢንቨስተሮች በደንብ መጥተው ኢንቨስት አድርገውበት ማርኬቲንግ ቲም ኖሮት ትልልቅ ፋብሪካዎች ጋር ዲል ተደርጎ ትልልቅ ሪቴል ስቶሮች ተከፍቶ ገባሽ። ኢኩዊቲ ፈርሞች አሉ ወደ አለም አቀፍ ገበያ ሲመጣ ብዙ እኔም ተስፋ የማያረጋቸው ነገሮች አሉ። ከዛ በፊት እንደ አንድ ኢትዮጵያዊ ግን ብዙ ባለሀብቶች እያደጉበት የመጣ ሀገር ስለሆነ የኢትዮጵያን ስም ይዞ የሚወጣ ፕሮዳክት ላይ ኢንቨስት ማድረግ ማለት ለእውነት ለሴንቸሪ የሚወረስ ትልቅ አስተዋጽኦ ማድረግ ነው እና ብዙ ባለሀብቶች ኢንቨስትመንት ቢያስቡበትና ኢንቨስት ቢያደርጉበት የምን አይነት ስራ ብዬ አስባለሁ። የቶሚ ሂልፊገር ሀያ ሀያ ሁለት ቻሌንጅ አሸናፊዎች በሚቀጥሉት ሳምንታት ውስጥ የሚታወቁ ሲሆን ሁለት አሸናፊዎች በጥምረት የሁለት መቶ ሺህ ፓውንድ ሽልማትና የአንድ አመት ስልጠና በመውሰድ ዓለም አቀፍ ገበያ ውስጥ የሚገቡበትን እድል የሚፈጥርም ይሆናል። ከአሜሪካ ድምጽ በተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።